የእስራኤልና የሐማስ የተኩስ አቁም ስምምነት አሁንም እንደቀጠለ ነው። የእስራኤል ወታደሮች የጋዛን ሰርጥ ከሚከፍለው የኔታዛሪም ኮሪደር ትላንት እሁድ ለቀው የወጡ ሲሆን የፍልስጤማውያን ቤተሰቦችም ወደ ሰሜናዊ ጋዛ አገራቸው ተመልሰዋል። ጦርነቱ ካበቃ በኋላ የጋዛ ነዋሪዎችን ወደፊት ምን ይጠብቃቸዋል የሚለው ጥያቄ አሁንም እንዳለ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የጋዛን ህዝብ በሌሎች አገራት ማስፈርና ዩናይትድ ስቴትስ አካባቢውን እንደገና ለመገንባት የጋዛ ሰርጥን ትቆጣጠራለች የሚል ሀሳብ ሰንዝረዋል። የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልዝ ለቅዱ ተቺዎች ትላንት እሁድ ምላሽ ሰጥተዋል። ቤይሩት በአውሮፓውያኑ በ1970ዎች ውስጥ እንደነበረችው ይህንንም የሜዲትራኒያን ፓሪስ ማድረግ አትችሉም። 1.8 ሚሊዮን ሰዎች እጅግ በቆሸሸ ስፍራ በፍርስራሾች ክምርና ቁልል ውስጥ የሚኖሩ ከሆነ ለእነዚህ ሰዎች የተሻለ ህይወት መስጠት ነው። የመገናኛ ብዙሀንን ጨምሮ እሳቸው ያቀረቡት ሀሳብ የማይስማማው ሰው የተሻለ እቅድ ይዞ ወደ እኛ ማምጣት ይችላል። የትረምፕ እቅድ በእስራኤል ውስጥ ድጋፍ አግኝቷል። የአረቡ ዓለምና የፍልስጤም አመራሮች ግን ውድቅ አድርገውታል። በተባበሩት መንግስታት የፍልስጤም አምባሳደር ሪያድ መንሱር የጋዛን ሰርጥ እንደገና መገንባት አለብን። የጋዛ ሰርጥ የፍልስጤም ግዛት ምድር ውድ አካል ነው። የትውልድ ሀገራችን አካል ስለሆነ ከፍልስጤም ግዛት ውጭ ሌላ የትውልድ ሀገር የለንም። ይህ በእንዲህ እንዳለ እስራኤላውያን በዚህ ሳምንት መጨረሻ ተጨማሪ ታጋቾች መፈታታቸውን በደስታ ተቀብለዋል። ከአንድ አመት በላይ በሃማስ ተይዘው የነበሩ አምስት የታይላንድ ሰራተኞች ትላንት እሁድ ተመልሰው ከቤተሰቦቻቸው ጋር ተቀላቅለዋል። በስምምነቱ መሰረት 183 ፍል የፍልስጤም እስረኞችም ነፃነታቸውን አስመልሰዋል። በሁለተኛው የእስራኤልና የሐማስ ተኩስ አቁም ስምምነት ላይ የሚደረገው ውይይት በዚህ ሳምንት በካታር ሊቀጥል ይችላል።